የምስራች ስራች ድምጽ ነው ተስፋ ለሴቶች።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 ሰላም፣ ጤና ይስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምን አምሽታችኋል? የጌታ ጸጋና ሰላም ይዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችንም አራስ የሆኑ ልጆችን እድገት ስለ መከታተልና ችግር ካጋጠመ እርዳታ ስለመጠየቅ አብረን እናያለን። እንዲሁም ስለ ልጆቻችን መጸለይና እግዚአብሔር ጸሎታችንን እንደሚሰማ ስለ ማወቅ አብረን እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት በይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። እናንተም እስከ ፕሮግራማችን ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ሕያው እና ጻድቅ የሆንክ የዘላለም አምላክ እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ክብር ሁሉ ላንተ ይሁን። ጌታ ሆይ አሁን በምንማረው ትምህርት መጠቀም እንድንችል እንድትረዳን በጌታ በኢየሱስ ስም እንጸልያለን። ስለ ሁሉ ተመስገን። በጌታ በኢየሱስ ስም አሜን። ውድ እቴ ሆይ የመጀመሪያ የወለድሽበትንና ልጅ የታቀፍሽበትን ቅጽበት ታስታውሻለሽ? እናት ከሆንሽ ያንን ጊዜ መቼም ማትረሽውም። የሕፃኑን ትንሽዬ ፊት እየተመለከትሽ ማንን ይመስላል ብለሽ አስበሻል? አንቺን፣ አባቱን ወይም ከአያቶቹ አንዳቸውን ልትይ ትችያለሽ። ደግሞም ወደፊት ሲያድግ እንዴት ይሆን ይሆን ማለትሽ አይቀርም። ከዛም ቤተሰብ ወይም ወዳጆች ይመጡና ልጁ እንዴት ነው? ጤናማ ነው አይደል ሲሉሽ እንደገና ልብሱን ገለጥ ገለጥ ታደርጊና ጣቶቹን ትቆጥራለሽ። እግሮቹን ታያለሽ። የእግር ጣቶቹን ታያለሽ። ድንገት ግን የልጅሽ ሁለቱ የእግር ጣቶች የተጣበቁ ቢሆኑ ወይም ደግሞ ጣቶቹ ሙሉ ባይሆኑ ደስ የማይል ስሜት ውስጥሽን ይቆጣጠረዋል። ከዛም ወይኔ ልጄን ብለሽ ውስጥሽ ጉድለት ይሰማዋል። ከዚያም ዶክተሩን ትጠይቅያለሽ። ይህ በቀላሉ መለያየት ይችላል። እንደ ሌሎች ልጆች መሆን ይችላል ተሳትፋለች ያለሽ ከዚያም፣ እርሱም አዎ ይልሻል። ያኔ ደግሞ የተሻለ እረፍት ይሰማሻል። ነገር ግን ቆይተሽ ግን መልሰሽ መላልሰሽ ስለዚህ ታወሪያለሽ። እንደ ከበደሽ በንግግርሽ ይታወቃል። አንዳንድ ጊዜ እንዳሉ እንዲቆዩ ሐኪሞች ሊያዙ ይችላሉ፣ ምክንያቱም በእርምጃቸው ላይ የሚያመጣው ልዩነት የለውምና። ከዚያም አይ ምንም ችግር የለውም ለየት ያለ የእግር ጣቶች አሉት ልትይ ትችያለሽ። ይህን ለምሳሌ ያክል አነሳው እንጂ በጣም ብዙ ነገሮች በአራስ ቤት ውስጥ ያጋጥሙናል። አንዲት ሮዛ የተባለች ሴት ስለ ገጠመኛዋ ስትናገር የመጀመሪያ ልጄን ስወልድ የልጄ የእግር ጣቶች ሁለቱ የተጣበቁ ነበሩ። በጣም ደንግጬ ነበር። ሐኪሙም ምንም ችግር የለውም በዚሁ ማደግ ይችላል አለኝ። ልጄም ካደገና መጫወት ከጀመረ በኋላ ክፍት ጫማዎችን አድርጎ ወደ ውጪ መውጣት አይፈልግም ነበር። ለምን? ልጆች እንዳያበሽቁት። ልጆች ደግሞ በእንደዚህ አይነት ነገር ላይ እርስ በርሳቸው ይበሻሸቃሉ። ዶክተሩም ሲነግረኝ እየቀለደ የእግሮቹ ጣቶች እየተጣበቁ ስለሆነ ጎበዝ ዋናተኛ ሊሆን ይችላል ብሎኝ ነበር። በእርግጥም አሁን ልጄ አድጎ በጣም ጎበዝ ዋናተኛ ሆኗል። ከምንም በላይ ዋና በጣም ይወዳል። ይህ ልጄ ከተወለደ ከ28 ዓመት በኋላ እርሱ ደግሞ አግብቶ የመጀመሪያ የልጅ ልጄን ሲወልድ የሚገርም ነገር ተከሰተ። ይህች ሴት ልጅ ልክ እንደ አባቷ የእርሷም የእግር ጣቶቿ ሁለቱ የተጣበቁ ናቸው። አባቷም ወደ ላይ ታቀፋትና ይህች ህጻን ልክ እንደ እኔ ልዩ የሆኑ የእግር ጣቶች አሏት አለ። አሁን ይህች ህጻን አስር ዓመት ሆኗታል። እነዚያን የተጣበቁ ጣቶቿን ተወዳቸዋለች ጥሩ ዋናተኛ ነች ብላለች። እኛ እናቶች እንደ እናት ልጆቻችን ጤናማና ሙሉ አካል ያላቸው በትክክለኛው ሰዓት ትክክለኛ ነገር የሚያደርጉ እንዲሆኑ እንፈልጋለን። በተለይ የመጀመሪያ ልጆቻችን ላይ የትኛው ትክክል፣ የትኛው ደግሞ ልክ ያልሆነ የሚለውን ለይተን አናውቅም። ምናልባት ከወለደች ሴት ጋር ረጅም ጊዜ አሳልፈን ከሆነ የተወሰነ ነገር ልናውቅ እንችላለን። ይህም ቢሆን የእኛና ያየነው አንድ ሊሆን ላይሆንም ይችላል። ይህ ደግሞ ሁልጊዜ እርግጠኛ መሆን እንዳንችል ያደርገናል። ሁሉም ልጆች ልዩ ልዩ ናቸው። በመካከላቸው ጥቂትም ቢሆን ልዩነቶች አሉና ሁልጊዜ ልምድ አለን ማለት አንችልም። በአብዛኛው እናቶች ልጆቻቸው የሚያደርጉትን የሚያወሩትን ለሌሎች ማውራት ይወዳሉ። ልጄኮ በደረቱ መሳብ ጀመረ፣ እማማ ወይም አባባ ማለት ጀምሯል ሙዚቃ ወይም መዝሙር ሲወድ የመሳሰሉትን የልጆቻችንን እድገት ማውራት እንወዳለን። አንዳንድ ልጆች ቶሎ መዳህና መሄድ አይጀምሩም ወይም ደግሞ መናገር አይጀምሩም። በእንደዚህ አይነቱ ጊዜ ምን ይሰማሻል? ለምን ይሆን ዘገየ ወይም ጤናማ አይሆን ይሆን እንዴ ብለሽ መጠራጠር ትጀምሪያለሽ። ሌሎች ካንቺ በፊት የወለዱ ሰዎችን ታማክሪያለሽ። ያንቺ ልጅ በስንት ወሩ ሄደ በምን ያህል ጊዜ ንግግር ጀመረ ወይም አፉን ፈታ የመሳሰሉትን ጥያቄዎች ትጠይቂያለሽ። ማወቅ ያለብሽ ነገር ግን ሁሉም ሕፃናት አንድ አይነት አለመሆናቸውን ነው። ሁሉም ልጅ ሲወለድ አፈጣጠሩ እኩል ቢሆንም የእድገት ሁኔታውና ደረጃው ግን ከሕፃን ሕፃን የተለያየ ነው። መሰረታዊ የሚባሉ እድገቶች አሉ። ለምሳሌ ስሜታቸው። አንዳንድ እናቶች ይህ ሕፃን በጣም አስቸጋሪ ነው ሲሉ ይደመጣሉ። ይህ ማለት በጣም ያለቅሳል፣ ጥሩና ረጅም እንቅልፍ አይተኛም፣ ምግብ በአግባቡ አይመገብም ማለታቸው ነው። ይህ ልጅ በጣም ጥሩ ነው ምንም አያስቸግርም ካሉ፣ አያለቅስም፣ ይተኛል፣ በቀላሉ ማባበል ይቻላል ማለታቸው ነው። ለየትኛውም ልጅ እንደ እናት ማድረግ ያለብን ነገር መውደድና መንከባከብ ነው። በተቻለ መጠን ባህሪያቸውን ለመረዳትና እነርሱን ለመርዳት ራስን ማዘጋጀት ነው በመጀመሪያ ማድረግ ያለብን ከልጃችን ጋር ቅርርብ መፍጠር ነው። ወደ ፊታችን ጠጋ አድርገን ማውራት፣ ማጫወት፣ ይህንን በተደጋጋሚ ማድረግ ነው። ስንመግባቸው እጃቸውን ምግብ ውስጥ ጨምረው ፊታቸው ላይ ሊለቀልቁት ይፈልጉ ይሆናል። መቆጣትና መከልከል ተገቢ አይደለም። ስናጫውታቸው እነርሱም መልሰው ልዩ የሆነ ድምፅ ማሰማት ይጀምራሉ። በእንደዚህ አይነቱ ጊዜ ስታጫውቹው አይኑን ወዳንቺ የማያዞር ከሆነ ድምጽ ወደ ሰማበት አቅጣጫ የማይዞር ከሆነ ወደ ሐኪም ዘንድ በቶሎ ይዞ ሄዶ ማሳየት እጅግ አስፈላጊ ነገር ነው። ረጅም ጊዜ ሳይቆም ወይም በእግሩ መሄድ ሳይጀምር ከቆየ ወደ ሐኪም ዘንድ ወስዶ ምክር ማግኘት ያስፈልጋል። መዳህ፣ ተደግፎ ለመቆም ጥረት ማድረግ፣ ከዚያም እየተወተረተረ መቆምና መራመድ የትክክለኛ እድገት መገለጫዎች ናቸው። እነዚህም አንድ ዓመት ከአራት እስከ ስድስት ወር ባሉት ጊዜያት ይፈጽማቸዋል። እነዚህ ሁሉ ነገሮች ልጅ ጤናማ እንደሆነ ይነግሩናል። ከዚህም ውጪ ልዩ ልዩ የእድገት ደረጃዎች አሉ። እነዚህን ሌላ ጊዜ የምንመለስባቸው ይሆናል። ሊያመጣችሁ ያላችሁ ተስፋ ለሴቶች የሬዲዮ ፕሮግራማችንን ነው። የዛሬው ዝግጅታችን ትኩረት ስለ ልጆቻችን እድገት ነው። አሁን ደግሞ ለልጆቻችን እንዴት መጸለይ ያለብን የሚለውን እናያለን። አብራችሁን ቆዩ። የመጀመሪያ ጊዜ ልጅ ወልደን እንድንታቀፍ ሲሰጠን ውስጣችን ፍርሃት ፍርሃት እያለው ደግሞ ደስታ ይሰማናል። ምክንያቱም ለዚህ ትንሽ ሕፃን ኃላፊነት አለብን በደንብ ተንከባክበን ትልቅ ልጅ እስኪሆን ድረስ መርዳት አለብን። ፍርሃታችንም ይህንን ልጅ ብቁና ጤናማ አድርገን ለማሳደግ በቂ እንደሆንን ራሳችንን ስለማናስብ ሊሆን ይችላል። እስቲ የአንዲት እናት ምስክርነት ላቀርብልሽ። እንዲህ ትላለች፦ ስድስቱም ልጆቼ ሲወለዱ ለእያንዳንዳቸው በእግዚአብሔር ፊት እጸልያለሁ። እግዚአብሔር እንዲረዳኝ እጸልያለሁ። ምናልባት ጥሩ ተንከባካቢ አልሆን ይሆናል ብዬ እግዚአብሔር ጥበብን ትዕግስትንና ማስተዋልን እንዲሰጠኝ ጸልያለሁ። አንድ ጠዋት የመጀመሪያ ልጄ በጣም ትንሽ እያለ ከቤት ውጪ እየተጫወተ ነበር። እማዬ ብሎ ጠራኝ። ስሄድም ይህንን የሚያምር እንስሳ እይ አለኝ። ሳየው በጣም የሚያምር ነገር ግን መርዛማ የሆነ እባብ ነበር። ከዚያም ልጄን አቅፌ ያነሳውና በሰፈሩ የነበሩ አትክልት የሚኮተኩቱ ሰው ጠራው። እርሳቸው መጥተው እባቡን ገደሉት። የዚያን ቀን በዝግታ ልጄን በእባብ ከመነደፍ አዳንኩት። ያው ልጄ አድጎ ኮሌጅ ሲገባ ግን ጸልዬ ነው የሚሸኘው። በልጅነት ጊዜያቸው ሁሉንም ነገር የማደርግላቸው እኔ ነኝ። ነገር ግን ካደጉ በኋላ እኔ እጸልይላቸዋለሁ። እነርሱ ራሳቸው ማድረግ ያለባቸውን ለራሳቸው ያደርጋሉ። እግዚአብሔርም በብዙ መንገድ ጸሎቴን መልሶልኛል። አንድ ጊዜ ሴቷ ልጄ ዘጠኝ ወይም አስር ዓመት ሲሆናት ከምትማርበት ትምህርት ቤት መምህሯ ደውሎ ልጄ ገንዘብ ይዛ ወደ ትምህርት ቤት እንደ መጣች ነገረኝ። ከዚያም ከእርሷ ጋር ከማውራቴ በፊት በእግዚአብሔር ፊት ጸለይኩ። በኃይል ጸለይኩ። ከዚያም እርሷ ከትምህርት ቤት ስትመጣ ሰላማዊ በሆነ መልኩ ያለምንም ቁጣ ቁጣና ጩኸት ተነጋግረን ችግሩን መቅረፍ ቻልን። የሆነ ሰው ገንዘቡን ቤት ውስጥ አስቀምጦ ስለነበረ ስታገኘው አንስታ እንደ ሄደች ነገረችኝ። ከዛ በኋላ እግዚአብሔርን በጣም አመሰገንኩት። ምክንያቱም ልጄን ብቆጣት፣ ብጮህባት ችግሩንም መፍታት አንችልም፣ ደግሞ በእኔና በእርሷ መካከል ያለው ግንኙነት ይበላሽ ነበር። ከብዙ ዓመታት በኋላ ይህችው ሴት ልጄ ታመመች። የታመመችውም አእምሮዋን ነበር። ዶክተሮችም ነገሩ ከባድ እንደሆነ ነገሩኝ። ሁላችንም ደንግጠን ነበር። ከዚያም መጸለይ ጀመርኩ። ከባድ ነው የተባለው በጣም ቀላል ሆኖ ድና አብረን እግዚአብሔርን ማመስገን ቻልን። ለልጆቻችን ስንጸልይ እግዚአብሔር ይሰማናል፣ ይመልስልናል። ይህ ማለት ግን ሁል ጊዜ የፈለግነው ይሆናል ማለት አይደለም። አንዳንድ ጊዜ ጸልየንም ህይወት ለልጆቻችን ደስ የማያሰኝ ሊሆን ይችላል። ህይወት ለልጆቻችን ደስ የሚያሰኝ ላይሆን ይችላል። ሁል ጊዜም ከችግር ነፃ አያደርጋቸውም። አንድ ጊዜ ከቤተሰባችን ሰባችን ጋር ለመዝናናት ወደ ሌላ ስፍራ ሄድን። የመጨረሻው ልጃችን ጭንቅላቱ ላይ የሆነ ቁስል ነገር ወጣበት ከሄድንበት ከተመለስን ከትንሽ ሳምንታት በኋላ እንደ ጉንፋን አይነት ነገር ጀመረው። ጉንፋኑ ከጀመረው ከአንድ ሳምንት በኋላ ከባድ የሆነ የራስ ምታት የአእምሮ ክፍሎቹን የሚጎዳ በሽታ አጋጠመው። በጣም ተጨነቅን። በእግዚአብሔር ፊት ጸለይኩ። ልጄ ግን በጣም እየታመመ እየታመመ መጣ። ሁኔታዎችን መቋቋም አቃተኝ። በእግዚአብሔር ፊት አጥብቄ ጸለይኩ። ልጄ እንዲፈወስልኝ ጸለይኩ። ልጄ እንዲፈወስልኝ ጸለይኩ። ነገር ግን አልሆነም። ልጄ ሞተ። አዘንኩ፣ ለወራ አለቀስኩ፣ በጣም አዘንኩ። ነገር ግን እግዚአብሔር ልቤን በመንፈሱ ጠበቀ፣ ጸጋውን አበዛልኝ፣ እንዳልማረር አደረገኝ፣ በመጨረሻም ልቤን ፈወሰው። በጸለይኩ ቁጥር ያ ብላቲናዬ በእግዚአብሔር እጆች ውስጥ እንዳለ በእምነት አያለው። አንድ ቀን በሰማይ እንደማገኘው ተስፋ አደርጋለሁ። በዚህ ተስፋም እየተሞላሁ እደሰታለሁ። አንድ ጊዜ ደግሞ ሴቷ ልጄ ከቤት ወጥታ ጓደኛዋ ቤት ሄደችና ወደ ቤት ተመልሳ አልመጣም አለች። ለምን ብለን እኔና አባቷ ስንጠይቃት የእናንተ ሕግ አስቸጋሪ ነው፣ እኔ ነፃነት እንፈልጋለሁ። ስለዚህ አታስገድዱኝ፣ ያለበለዚያ ራቅ ወዳለ ቦታ ጠፋለሁ አለችን። እኛም ተጨነቀን። ከዛ ወደ ቤታችን ገባንና እኔ ተንበረከኩ፣ በእግዚአብሔር ፊት ጸለይኩ። በሚቀጥለው ቀን ስልክ ደውላ አባዬ ናናው ሰደኝ አለች። እቤት ስትመጣም የሚወደኝን ቤተሰቤን ትቼ መሄድ አልነበረብኝም ብላ ይቅርታ ጠየቀችን። እግዚአብሔር ልጄን ወደ ቤት ስለመለሰልኝ በጣም አመሰገንኩት። ልጆችን ስናሳድግ በእግዚአብሔር መታመንን መማር አለብን። ምን ሊገጥመን እንደሚችል አናውቅምና ሁል ጊዜ በእርሱ ፊት መጸለያ አለብን። አሁን አርጅቻለሁ። አምስት የልጅ ልጆች አሉኝ። ለልጆቼ አሁንም በየቀኑ ጸለያለሁ። አንዳንዶቹ ከኔ በጣም ርቀው ነው የሚኖሩት። በአመት አንዴ እንኳ ላንገናኝ እንችላለን። ስለዚህ በጸሎት ቦታዬ ግን በየቀኑ አገኛቸዋለሁ። ለልጅ ልጆቼ እጸልያለሁ። እግዚአብሔር በተገቢው መንገድ እንዲያሳድጋቸው፣ ባህሪያቸው መልካም እንዲሆን፣ ፈሪሃ እግዚአብሔር ያላቸው እንዲሆኑ፣ ለወላጆቻቸው የሚታዘዙና ጤናማዎች እንዲሆኑ እጸልይላቸዋለሁ። በዚህ ዘመን ያሉ ልጆች ከእኛ ዘመን የበለጠ ችግር ይጋፈጣሉ። ስለዚህ የእኛን የእናቶቻቸውንና የአያቶቻቸውን ጸሎት በይበልጥ ይፈልጉታል። ልጆች በትምህርት ቤት በሚኖራቸው ፈተናና ከጓደኞቻቸው ጋር ሲጣሉ መጸለያ አለብን። ለስኬታቸውና ለውስጥ ሰላማቸው ሁል ጊዜ ያለመታከት መጸለያ አለብን። በህይወታቸው ምን እየተከናወነ እንዳለ ባናውቅ እንኳ እግዚአብሔር በነገር ሁሉ እንዲረዳቸው መጸለይ ያለብን ሁልጊዜ ጊዜ በእግዚአብሔር ፊት ልናቀርባቸው የእግዚአብሔርን እጅ በላያቸው ልንጠራ ያስፈልጋል። አዎ ልጆቻችንን በጣም እንወዳቸዋለን፣ እግዚአብሔር ግን ከኛ በላይ ይወዳቸዋል ብላለች። ውድ እህቴ ሆይ የዚች እህት ምስክርነት ብዙ ቁም ነገሮችን ያዘለ ነው አይደል? አምናለሁ፣ ብዙ ነጥቦችን ይዘሻል። ለልጆችሽ ሁል ጊዜ ያለ መታከት ما سمع I need a me a one. we ያሉትን ሰዎች ሁኔታ ሐዋርያው ጳውሎስ በኤፌሶ ምዕራፍ 4 ቁጥር 17 እስከ 19 ባለው ክፍል እንደሚከተለው አቅርቦታል። እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታም ሆኜ እመክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውም በመመኘት ርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ ይላል። የልቦናቸው መጨለም ምንጩ ሁለት ነው። በመጀመሪያ የራሳቸውን ስለቆጠሩ፣ በሌላ አነጋገር ለሔዋን የተነገራትን ውሸት ስለተቀበሉ፣ ከአባታቸው ከአዳም የኃጢአት ውርስ ስላላቸው፣ ስለ አምላክ መስማት ሆነ ማየት ስላልፈለጉ ነው። ነቢዩ ኢሳይያስ በኢሳይያስ ምዕራፍ 44 ቁጥር 18 የጻፈውን ተመርኩዞ ሐዋርያው ጳውሎስ ደግሞ በሐዋርያ ስራ ምዕራፍ 28 ቁጥር 26፣ 27 ላይ ወደዚህ ሕዝብ ሄድና መስማትን ትሰማላችሁና፣ አታስተውሉም፣ ማየትንም ታያላችሁና፣ አትመለከቱም፣ በዓይናቸው እንዳያዩ በጆራቸውም እንዳይሰሙ በልባቸውም እንዳያስተውሉ ተመልሰውም እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል ጆሮአቸውም ደንቁሯል፣ አይናቸውንም ጨፍነዋል፣ በላቸው ይላል። ኢሳያስ የተናገረው ልባቸውን ወደ እውነተኛው አምላክ ማቅናት በልባቸው ደንዳናነት ስላልቻሉት ሰዎች ነበር። እነዚህ ሰዎች ከእነርሱ ከፍ ያለ ነገር እንዳለ አስበዋል። ነገር ግን አምላክ ካለመፈለጋቸው የተነሳ ለማገዶ ከተጠቀሙበት ጠባብ ሰው ከበሉበት አንድ ደው ከሞቁት እንጨት መካከል አንዱን አምላካቸው አድርገው አስቀርጸው አድነን ብለው ይሰግዱለታል። ልብ ብንል ለአምላካችን መጠኑን፣ ዋጋውን፣ መቀመጫውን፣ መከበሪያውንና የመሳሰሉትን የሚወስኑት ራሳቸው ናቸው። እግዚአብሔር ግን ሉዓላዊ አምላክ መሆኑ የተነሳ እንደወደደ ብቻ የሚያደርግ አምላክ ነው። ለብዙዎች ይህ ችግራቸው ነው። ይህንን መረዳት ማን አምላክ መሆኑን ግልጽ ያደርግልናል። ሐዋርያው ጳውሎስን በመንፈስ ቅዱስ አስታዋሽነት ወደዚህ ጥቅስ የመጣው ሮም ውስጥ ታስሮ በነበረበት ጊዜ በቁም እስረኝነት የራሱን ቤት ተከራይቶ ከጠባቂ ጋር እንዲኖር ተፈቅዶለት ሳለ እየመጡ ያዳምጡት ለነበሩ በሮም ነዋሪ ለሆኑ አይሁድ ነበር። ለተመሳሳይ ሰዎች አንድ ወንጌል ሰበከ። አንዳንዶች በክርስቶስ ሞትና ትንሣኤ አምነው የእግዚአብሔር ልጆች ለመሆን ወሰኑ። ገሚሶቹ ደግሞ ሳያምኑ ቀሩ። አይሁድ እንደ መሆናቸው መጠን ኢሳይያስ እንዳለው ለማን እንደሚናገር በትክክል ሊገባቸው እንደ ነበረ መገመት አያዳግትም። በሌላ በኩል ደግሞ ሁለተኛ ቆሮንቶስ ምዕራፍ አራት ቁጥር አራት ላይ ሌላ ሐሳብ እንዳለን እንመለከታለን። ለነርሱም እግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ሰዎች አይናቸው ወደ እውነተኛው አምላክ እንዳይመለከት ምትክ ያበጁ ነበር። አሁንም ነገሩ አልተለወጠም። ሰዎች ትክክል የሆነውን ሳይሆን ትክክል የመሰላቸውን ይከተላሉ። ሰዎች ራሳቸውን ለተለያዩ ነገሮች አስገዝተዋል። ልብ ብለን ካስተዋልን የሰዎችን አምላክ ማወቅ ይቻላል። አብስተው ስለ ጉዳዩ ይናገራሉ። አዘውትረው ስለ እርሱ ይከታተላሉ። ገንዘባቸውንም በዚያ አቅጣጫ ሲያወጡ አይሰማቸውም። ከአገር አገር ይከተሉታል። ለአንዳንዶች ሃይማኖታቸው አምላካቸው ነው። ለሌሎች ስፖርት ጣዖታቸው ነው። ለሌሎች ስራቸው ጣዖት ነው። ለአንዳንዶች የትዳር ጓደኛቸው፣ ለሌሎችም እንዲሁ ሌላ ነገር። ይህ የማያምኑ ሰዎችን የሚመለከት ብቻ አይደለም። እኛም እንደነዚህ አይነት ሰዎች ነበርን። ነገር ግን ጌታ ደረሰና የጠላትነትን ዘመን ሽሮ የወዳጅነትን እንዲሁም የልጅነትን ዘመን አመጣልን። ጌታን ተቀበልነውና ተከተልነው የእግዚአብሔር ልጅነት ስልጣን ተሰጠን ከማይጠፋ ዘርም ተወለድን የቀድሞ ኃጢአታችን በሙሉ በክርስቶስ ደም ታጠበ ምናልባት ይህ የሆነው በመስቀል ላይ በፈሰሰው ደም አልነበረም እንዴ ከትንሣኤው ጋር ምን አገናኘው የሚል ጥያቄ ይነሳ ይሆናል መልሱም መሥዋዕቱ በቂ መሆኑና የሰውን ልጆች ኀጢአት ሙሉ በሙሉ ማንጻቱ የተረጋገጠው እግዚአብሔር በቀረበው መስዋዕት መርካቱ የታየው ፍርድ መፈጸሙና እግዚአብሔር የሚጠይቀው ቅጣት መፈጸሙ የተረጋገጠው በጌታ ትንሣኤ ነው። ከእርሱ መሥዋዕትነት በፊት አያሌ ደም ፈሶ ነበር። ነገር ግን አንዱም ዘላቂ የሆነ ውጤት አላስገኘም። ይህም የተረጋገጠው ከተሰዉት በጎችና ኩርማዎች ወይም ሌሎች እንስሳት አንዳቸውም በትንሣኤ አልተነሱም። እንግዲህ ክርስቶስ በትንሣኤ ከሞት በመነሳቱ ያለፈው ህይወታችን ሙሉ በሙሉ የመሰረዙ ማስረጃ በእጃችን መግባቱ ነው። ከአዳም ጀምሮ የዚህች ምድር ፍጻሜ የመጨረሻው ቀን እስከሚወለደው ህጻን ኃጢአት ለሁሉም ቅጣት ብቁ የሆነውን ደሙን በማፍሰስ ስለ ዋጀን የቀድሞ ህይወታችን ፈጥሮብን የነበረውን የሞት እዳ ሙሉ በሙሉ ከፍሎታል። በዚህ ዘመን እግዚአብሔር ከልባቸው እንዲያድናቸው የሚለምኑትን ያድናቸዋል። በክርስቶስ በኩል ግን መምጣት የግድ ነው። ምክንያቱም መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል ሐዋርያት ሥራ ምዕራፍ አራት ቁጥር አስራ ሁለት ላይ። ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ተናግሯል። ውድቴ ሆይ፣ በዚህ አስደናቂ በሆነው የትንሣኤ ድል ውስጥ ተሳታፊ ነሽ ነው ወይስ ከዚህ የድል ሕይወት ውጪ ነው ያለሽው? ዛሬም በሩ ክፍት ነው። ወደ ጌታ መጥተሽ ከዚህ የትንሣኤ ሕይወት ድል ተካፋይ መሆን ትችያለሽ። እስቲ አሁን ከእኔ ጋር አብረን እንጸልይ። እግዚአብሔር አምላካችን ሆይ፣ በጌታ በኢየሱስ ስም እናመሰግናለን። ጌታ ሆይ፣ አንድ ልጅ ልከህ በዚህ ጌታ ሆይ እኛ ለን ከፍ ያቃተንን የኃጢአታችንን ዋጋ እንዲከፍልልን ስላደረግከው እናመሰግናለን። አምላካችን እግዚአብሔር ሆይ፣ ከዚህ ሕይወት ተካፋዮች ከዚህ ድል ተካፋዮች እኔንም እህቴንም እንድታደርገን በጌታ በኢየሱስ ስም እለምንሃለሁ። ስለ ሁሉ አመሰግናለሁ። با گیتا به یسوس سم آمین باوی نار دانو غرو تو እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም እደሩ።